ዩናይትድ ስቴትስ በመንገደኞች ላይ የኢቦላ ቫይረስ ምርመራ ለማድረግ ተጨማሪ እርምጃዎችን እንደምትወስድ ፕሬዚደንት ባራክ ኦባማ አስታውቀዋል። የምርመራ ስራዎቹ የሚሰሩት ምዕራብ አፍሪቃ ውስጥ ባሉ አውሮፕላን ጣቢያዎችና አሜሪካ ውስጥ ባሉት የመግቢያ ጣቢያዎች ላይ እንደሚሆን ተገልጿል። የቪኦኤው የዋይት ሀውስ ዘጋቢ ሉዊስ ራሜሬዝ ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርበዋል። ፕሬዚደንት ባራክ ኦባማ ከካቢኔያቸው አባላትና የኢቦላን መዛመት ለማቆም አስበው ያቋቋሙት ቡድን ከፍተኛ ኃላፊዎችን ትናንት ቢሮአቸው ውስጥ ሰብስበው መክረዋል። በሽታውን እንዴት መያዝ እንደሚገባ ለአሜሪካውያን የጤና ባለሙያዎች ከሚሰጠው የትምህርትና የሥልጠና ዘመቻ በተጨማሪ ከምዕራብ አፍሪቃ ወደ ዩናይትድ ስቴትስ የሚጓዙ መንገደኞችን መመርመር የሚቻልባቸውን ተጨማሪ አሰራሮች ፕሬዚደንታዊው የኢቦላ መከላከያ ቡድን እየነደፈ መሆኑን President Tugel you know, We're also going to be working on protocols to do additional uh, passenger screening. መነሻ ላይና እዚህም ዩናይትድ ስቴትስ ውስጥ በመንገደኞች ላይ ተጨማሪ ምርመራዎችን ማካሄድ በሚቻልባቸው አሰራሮች ላይ እያሰብን ነው። የአሜሪካ ባለስልጣናት የጉዞ እገዳ የመጣል ሀሳብ እንደሌላቸው ታውቋል። እንዲህ አይነት እርምጃ መውሰድ መድኃኒትና ቁሳቁስ፣ የጤና ባለሙያዎችን እንዲሁም ሌሎች በዘመቻው ውስጥ የሚሳተፉ ሰራተኞችን ወደ ምዕራብ አፍሪካ የሚያደርሱት የንግድ ማጓጓዣዎች በመሆናቸው በሀገሮቹ ውስጥ እየተከናወነ ያለውን በሽታውን የመቆጣጠር ሥራ የሚያደናቅፍ ይሆናል ብለው እንደሚያምኑም ባለሥልጣናቱ ተናግረዋል። ምንም እንኳ በአሁኑ ጊዜ ቴክሳስ ግዛት ውስጥ አንድ በቅርቡ ከላይቤሪያ የመጣ የኢቦላ ታማሚ ቢገኝም በሽታው አሜሪካ ውስጥ የመስፋፋቱ ዕድል እጅግ ዝቅተኛ ነው ሲሉ ፕሬዚደንቱ የበረታውን ስጋት ለማርገብ ሞክረዋል። በሽታውን እዚያው ምዕራብ አፍሪካ ውስጥ ማቆም ለአሜሪካውያን እጅግ የተመረጠው መላ ነው ብለዋል ኦባማ አስ ዌ ስፒክ ችልድረን ስትሪትስ አሁን እየተነጋገርን ባለንበት ጊዜ በሺዎች የሚቆጠሩ ሕፃናት በዚህ በሽታ ምክንያት በየመንገዱ ላይ እየሞቱ ናቸው። በመሆኑም የመጀመሪያው ሥራዬ የአሜሪካን ሕዝብ በእርግጠኝነት መጠበቅ ሲሆን፣ ጎን ለጎን ደግሞ እዚያ ምዕራብ አፍሪካ ውስጥ የምናከናውነው ብዙ ስራ አለ። ኢቦላን ለመቆጣጠርና ለማቆም እየተደረገ ያለው ርብርብ በጎ ውጤት እያሳየ መሆኑን የጠቆሙት ፕሬዚደንት ኦባማ በዚህ ሥራ ውስጥ ብዙ የሚጠበቅባቸው ግዙፍ ሀገሮች የሚገባውን ያህል እያደረጉ አይደሉም ሲሉ ወቅሰዋል። ዓለም አቀፉ ማኅበረሰብ ልገሳዎችን ማዋጣትና የጤና ባለሙያዎችን በመላክ በኩል ጥረቱን በብዙ እንዲጨምርና እንዲያጠናክር ተጨማሪ ጥሪዎችን ለማሰማት እየተዘጋጁ መሆናቸውንም ሚስተር ኦባማ አስታውቀዋል።